ኢኮኖሚው አለ። ቻይናና አሜሪካ የንግድ ግንኙነታቸውን መልክ ለማስያዝ ድርድር ተቀምጠዋል። እስካሁን ቻይና የአሜሪካን ሸቀጦችን በምትሸምትበት ሁኔታና ገበያዋን ለአሜሪካ በምትከፍትበት መንገድ ላይ ከስምምነት ቢደርሱም ልዩነቶቻቸውን ለመፍታት ብዙ እንደሚቀራቸው ዎልስትሪት ጆርናል የተባለው ጋዜጣ ዘግቧል። ላለፉት ሁለት ቀናት በቻይናዋ ቤጂንግ ከተማ የተደረገው ድርድር ዛሬም ይቀጥላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተለመደው በትዊተር ገጻቸው ባሰፈሩት መልእክት ከቻይና ጋር የሚደረገው ድርድር በጥሩ ሁኔታ እየሄደ ነው ሲሉ ጽፈዋል። ለድርድሩ ቅርበት ያላቸው የቻይና ባለስልጣን ሁለቱ አገሮች የደረሱበትን ገንቢ ብለውታል። የምጣኔ ሀብት ባለሙያዎች እንደሚሉት ሁለቱን ሀያላን ባፋጠጠው የንግዱ ውዝግብ ፕሬዚዳንት ዶናልድ ትራምፕ አጥቂ፣ የቻይና አቻቸው ዢ ጂንፒንግ በአንጻሩ ተከላካይ ሆነው ይታያሉ። ከመጋረጃ ጀርባ ያለው ድርድር ትክክለኛ ሁኔታ በይፋ ባይታወቅም ባለስልጣኖቻቸው ግን ልዩነቶቻቸውን ለመፍታት ዝግጁ መሆናቸውን ገልጸዋል። የቻይና ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ሉካንግ ያሉት እንዲያ ነበር። ቻይናና ዩናይትድ ስቴትስ አዎንታዊና ገንቢ ውይይት በማድረግ የሁለቱ ሀገሮች ፕሬዚደንቶች በተስማሙት መሰረት የገቡበትን የንግድ ቅራኔ ለመፍታት ተስማምተዋል። የአሜሪካው የንግድ ሚኒስትር ዊልበር ሮስ አሜሪካ ከቻይና አኳያ ያለባት የንግድ ሚዛን መጓደል እንዲስተካከል አጥብቀው ይሻሉ። ሚኒስትሩ አሁን በቤጂንግ የተጀመረው ድርድር ውጤት ያመጣል የሚል እምነትም አላቸው። ከድርድሩ አንዳች ውሳኔ እንጠብቃለን። ከዚህ በኋላ የሚኖረን የንግድ ግንኙነት በድርድር በሚወሰነው ይከወናል ወይስ እንደ ከዚህ ቀደሙ አንዳችን በሌላችን ላይ ከፍተኛ ታሪፍ እየጣልን እንቀጥላለን የሚለው ይወሰናል። የቻይናና የአሜሪካ የሁለትዮሽ ንግድ ውጥረት ቀድሞም በዓለም ፖለቲካ የሚፎካከሩትን አገሮች ግንኙነት አክርሮታል። ሁለቱም ታዲያ በቤጂንግ የተጀመረው ውይይታቸው በከፍተኛ ባለስልጣናት ደረጃ በሚቀጥለው ወር በዋሽንግተን ለሚደረገው ድርድር በቂ እርምጃ ሳይቷል የሚል ተስፋ አላቸው። የቻይና ውጭ ጉዳይ መስሪያ ቤት ቃል አቀባይ ሉካንግ፣ ቀድሞም ቢሆን አገራቸው በንግድ ጉዳይ ከአሜሪካ ጋር ወደ አተካሮ የመግባት ፍላጎት እንዳልነበራት ተናግረዋል። ቀድሞም የንግዱ ዝግብ ለቻይናም ሆነ ለአሜሪካ እንዲሁም ለዓለም ምጣኔ ሀብት ጠቀሜታ አይኖረውም የሚል አቋም ነበረን። ቻይና በመከባበር በእኩልነትና የጋራ ጥቅም ላይ በመመስረት የተፈጠረውን የንግድ ውጥረት ለመፍታት ዝግጁ ነች። የቻይና ምጣኔ ሀብት አሁንም ጠንካራ ነው። የምጣኔ ሀብቱ መሰረት ለረጅም ጊዜ አሁን ባለበት ይቀጥላል ብለን ተስፋ እናደርጋለን። ድርድሩ በጎ እርምጃ አሳይቷል ይባል እንጂ መፍትሄ ያልተበጀላቸው ልዩነቶች አሁንም በመካከላቸው ይታያሉ። ከእነዚህ መካከል የቻይና ኩባንያዎችና የመንግስቱ ባለስልጣናት የአሜሪካ የስራ አጋሮቻቸው ያለፍላጎቶቻቸው ቴክኖሎጂዎቻቸውን ከማሻገር እንዴት መግታት ይቻላል የሚለው ይገኝበታል። ዊልበር ሮስ እንዳሉት አኩሪያተርና የተበጠበጠ የተፈጥሮ ጋዝ ግብይትን የመሳሰሉት ውስብስብ አይደሉም። ቻይና አብዝታ የምትታማበት የአእምሯዊ ንብረት ባለቤትነትን ማስከበር ግን አንገብጋቢ ጉዳይ ነው። ለቻይናም የሚስማማ ለእኛም የሚያዋጣ ምክንያታዊና ሁሉንም ችግሮቻችንን ከሚቀርፍ ስምምነት ላይ እንደርሳለን ብዬ ተስፋ አደርጋለሁ። በተለይ እንደ አኩሪያተርና የተበጠበጠ የተፈጥሮ ጋዝ የመሳሰሉ ሸቀጦች ግብይታችንን በፍጥነት ማቀላጠፍ ቀዳሚው ሊሆን ይገባል ሁለተኛው ጠንካራ መዋቅራዊ ለውጥ ማድረግ ነው ይህ የአእምሯዊ ንብረት ባለቤትነትና ገበያን አንዱ ለሌላው ክፍት ማድረግን ይጨምራል ከበርካታ ወራት በፊት እንዲህ ስምምነት የሚያስፈልጋቸው 142 ሸቀጦችን ዝርዝር አቅርበንላቸዋል ሦስተኛው እጅግ ፈታኝ ነው የንግድ ስምምነቶቻችንን በማክበር ረገድ ታሪካችን ጥሩ አይደለም ፈታኙ ነገር ስምምነቶቹ ተግባራዊ የሚደረጉት እንዴት ነው የሚለው ነው ሰዎች ማድረግ የሚገባቸውን ካላደረጉ ቅጣቱ ምን ይሆናል ንግድ ከፍ ያለ ሚ ሚና የሚኖረው ይህኔ ነው። እኛ ሕግ ወደ ማስከበሩ እናዘነብላለን። ቻይና የአሜሪካን ቴክኖሎጂዎችን ትሰርቃለች ወይም በገበያዋ የሚሰሩ የውጭ ኩባንያዎች አሳልፈው እንዲሰጡ ታስገድዳለች በማለት የሚወቅሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሐምሌ ወር በቻይና ሸቀጦች ላይ የነበረውን የታሪፍ ክፍያ አሳድገው ነበር። ትራምፕ እንደ አውሮፓ፣ ጃፓንና ሌሎች የንግድ አጋሮች ሁሉ ቻይና ገበያዋን ዝግ አድርጋለች የሚል ትችትም ያቀርባሉ። የትራምፕ አስተዳደር አሜሪካ ከቻይና በምትሸምታቸው 50 ቢሊዮን ዶላር የሚያወጡ ሸቀጦች ላይ 25 በመቶ ታሪፍ ጥሏል። ሌሎች 200 ቢሊዮን ዶላር የሚያወጡ ሸቀጦች 10 በመቶ ታሪፍ ተጭኖባቸዋል። ቤጂንግ በበኩሏ በተመሳሳይ እርምጃ ከአሜሪካ በ50 ቢሊዮን ዶላር በምትሸምታቸው ሸቀጦች ላይ 25 በመቶ ታሪፍ ጥላለች። ሌሎች 60 ቢሊዮን ዶላር የሚያወጡ ሸቀጦችም በተመሳሳይ አስር በመቶ ተጨማሪ ታሪፍ ተጭኖባቸዋል። ቻይና ወደ አገሯ የሚገቡ የአሜሪካ ሸቅጦች የጉምሩክ ሂደትን አዘግይታለች፣ ፋይናንስን ጨምሮ በተለያዩ የሥራ ዘርፎች ለአሜሪካ ኩባንያዎች ፈቃድ መስጠት አቁማለች እየተባለችም ትወቀሳለች። በአሜሪካ የሸማቾች ቴክኖሎጂ ማኅበር ዋና ሥራ አስፈጻሚ ጋሪ ሻፒሮ አንዱ በሌላው ላይ የጣለው ታሪፍ ፈተና እንደሆነባቸው ይናገራሉ። ከአንድ ወር በፊት ከነበርንበት ሁኔታ ጋር ስናነጻጽረው አሁን በተሻለ ቦታ እንገኛለን። እስከ አዲሱ ዓመት መጀመሪያ 25 በመቶ ታሪፍ ተጭኖብን ነበር። አሁን ግን እስከ መጪው መጋቢት አንድ ቀን ታሪፉ 10 በመቶ ብቻ ሆኖ ይቆያል። ኩባንያዎች የሥራ ሁኔታቸውን ለማስተካከል ጊዜ ይሰጣል። በርካቶች እንዲያውም አጠናቀናል ብለዋል። ከቻይና በመውጣት ወደ ጎረቤት አገራት ሥራቸውን አዘዋውረዋል። የሁለቱ አገሮች ኩባንያዎች ፋታ ያገኙት ፕሬዚዳንት ዶናልድ ትራምፕና የቻይናው አቻቸው ሺ ጂንፒንግ በቡድን ሰባት አባል አገራት ስብሰባ ላይ በአርጀንቲናዋ የቦነስ አይረስ ከተማ ተገናኝተው ከተስማሙ በኋላ ነበር። ሁለቱ መሪዎች ከአንድ ወር ገደማ በፊት ባደረጉት ውይይት አንዳቸው በሌላቸው ላይ የሚጥሉትን ታሪፍ ለዘጠና ቀናት ለማቆም ተስማምተዋል። እነዚህ ዘጠና ቀናት ግን ልዩነቶቻቸውን ጨርሶ ለመፍታት በቂ አለመሆናቸውን የምጣኔ ሀብት ባለሙያዎች ያምናሉ። ትራምፕ በድንገት በቻይና ምርቶች ላይ ተጨማሪ ታሪፍ ወደ መጣል እርምጃ እንዳይመለሱም ያሰጋቸዋል። ለዚህም ቻይና ፕሬዚደንቱን ማባበል ይኖርባታል። ለምሳሌ አኩሪያተር የተፈጥሮ ጋዝ እና ሌሎች የአሜሪካ ሸቀጦችን መሸመት መጀመር እንደ አማራጭ ሲቀርብ ይደመጣል። አተካሮ ግን በተለይ በቻይና ገበያ የመግጣጠሚያ ፋብሪካ ለነበራቸው የአሜሪካ ኩባንያዎች ራስምታት ሆኗል። ባይተን የተባለ የቅንጡ ተሽከርካሪዎች አምራች ኩባንያ ዋና ስራ አስፈጻሚ ካርስተን ብራይትፊልድ ሁለቱ አገሮች በገቡበት የንግድ ውዝግብ ምክንያት ስራቸው ፈተና ውስጥ ከወደቀባቸው አንዱ ናቸው። በእርግጠኝነት ፈተና ነው። ይሁንና ወደፊት ምን ሊፈጠር እንደሚችል አናውቅም። ሁለቱ ወገኖች የዓለም ንግድን እንደገና ሳቢ የሚያደርግ ትክክለኛ ስምምነት ላይ ይደርሳሉ ብዬ ተስፋ አደርጋለሁ። ይህ ካልተሳካ አማራጭ አዘጋጅተናል። ቻይና ይገጣጠሙ የነበሩ የቴክኖሎጂ ውጤቶችን ወደ ደቡብ ኮሪያ ማዛወር አንዱ አማራጭ ነው። እንዲያውም ከደቡብ ኮሪያ ያለ ታሪፍ ወደ አሜሪካ ምርቶችን መላክ ይቻላል። በአሜሪካ መገጣጠምም ይቻላል። ባለፈው ግንቦት ወር የሁለቱ አገሮች ልዑካን ባደረጉት ድርድር አሜሪካውያን ድጎማ ማቆምን ጨምሮ ቻይና ማድረግ ይገባታል ያሉትን ጥያቄ አቅርበዋል። አሜሪካ ካቀረበቻቸው ጥያቄዎች ከ30 እስከ 40 በመቶ የሚሆኑት አሁኑኑ መፍትሄ ሊበጅላቸው እንደሚችል ቻይና ምላሽ መስጠቷን ዎል ስትሪት ጆርናል ዘግቧል። ቀሪው ከ30 ከ40 በመቶ ደግሞ ወደፊት ድርድር ሊደረግባቸው እንደሚችል ቻይና የገለጸች ሲሆን ቀሪውን ፈጽሞ ማለቷ ተሰምቷል። ሲኔት የተባለው የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ሮገር ቼንግ ግን የቻይናና የአሜሪካ ፉክክር ዘላቂ መፍትሄ ለማግኘቱ እርግጠኛ አይደሉም። በእሳቸው አተያይ ሁለቱ አገሮች አሁን የፈተናቸውን ልዩነት ቢፈቱት እንኳ በቴክኖሎጂው ዘርፍ ብርቱ ፉክክር እንደሚገጥማቸው ያምናሉ። በቴክኖሎጂ የበላይነቱን ለማግኘት ለከርሞ የበለጠ ፍልሚያ ይደረጋል። ቻይና 5ጂ የኢንተርኔት አገልግሎትና በአርቴፊሻል ኢንቴልጀንስ በልጦ ለመገኘት ብዙ ገንዘብ ወጪ አድርጋለች። በዚህ ረገድ ቀዳሚ መሆን ይፈልጋሉ። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር።